በኢትዮጵያ ባለፉት ጥቂት ዓመታት በሕገ ወጥ መንገድ የሚያዙ የጦር መሳሪያዎች ቁጥር ጨምሯል። ምንም እንኳን ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 ዓ.ም የናይሮቢ ፕሮቶኮል በመባል የሚታወቀውንና ኢትዮጵያን ጨምሮ 11 የአፍሪካ ሀገራት የተካተቱበትን ሕገ ወጥ የጦር መሳሪያን የመቆጣጠርና የማስወገድ ስምምነት ብትፈራረምም ከሌሎቹ ሀገራት በተለየ መልኩ በህግ ሳይደነገግ ቆይቷል። ኮራት በፊት በጥር 2012 በአዋጅ ቁጥር 1177 መመሪያና ደንብ ወጥቶለት በህግ ተደንግጓል። በሰላም ሚኒስቴር የሚኒስቴር አማካሪ የሆኑት አቶ ሚናስ ፍስሐ መሳሪያዎችን በህጋዊ መንገድ ማስመዝገብ ስለሚኖረው ፋይዳ እንዲህ ያስረዳሉ። ዋናው ነገር እንግዲህ እንደሚታወቀው ህገወጥ የሆኑ ትናንሽና ቀላል የጦር መሳሪያዎች ጠቅለል ባለመልኩ በአፍሪካ ደህንነትና መረዳዳት ላይ በጣም ትልቅ ስጋት ሆነው ቆይተዋል። ከዚህም በተጨማሪ የተለያዩ ግጭቶችን በማስፋፋት ረገድ በአህጉሪቱ ኢትዮጵያንም ጨምሮ አሉታዊ ተጽዕኖችን ካስከተሉ ምክንያቶች አንዱ የህገወጥ የጦር መሳሪያዎች ዝውውር ነው። ከዚህ ጋርም ተያይዞ የተለያዩ ኢሹዎች ሊነሱ ይችላሉ። በሌላ መልኩ ደግሞ ከሰብአዊ ደህንነት አንጻር ሰዎች ራሳቸውን ለመጠበቅ መሳሪያ ያዝ አለብን ብለው ሊያስቡ ሊያምኑ ይችላል። የባህሉም እንዳለ ሆኖ ነገር ግን በዛው ልክ ቁጥጥር በማይደረግበት የስርጭት ሁኔታና የህገወጥ ዝውውር ስፋት ነው ምክንያት አሉታዊ ተጽዕኖች በመፍጠር የሰዎችን ደህንነት ይበልጥ ሲያዳክምም አይተናል በተለያዩ ጊዜዎች። ከዚህም ባለፈው የሀገርን ኢኮኖሚ እና የኢኮኖሚ ሀብቶችን ሲጎዱ አይተናል። የውጭ ኢንቨስትመንቶችን በጣም ያዳክማል። መሰረታዊ የሆኑ የሰዎችን ፍላጎት በጣም ያጎድላል። እንዲሁም ለሰብዓዊ መብቶች ጥሰቶች ምክንያት ሲሆን ታይተዋል እና ከዚህ ጋር በተያያዘ ሰፋ ባለመልኩ ባጋውን ለመስጠት ህገ ወጥ የሆኑ የጦር መሳሪያዎች በጣም ከትንሽ ወንጀል እስከ ምሽቅ ተዋጊዎች እና የሽብር ተግባራት ድረስ በብዙ የአፍሪካ ሀገራት ውስጥ ግጭቶችን በጣም ሲያስፋፉ አይተናል። ሀገራትን የችግሩን አሳሳቢነት በጣም በመረዳት የተለያዩ እርምጃዎችን እየወሰዱ ይገኛሉ። አቶ ሚናስ ፍስሀ በቀጣይ ሁለት አመታት እስከ ዛሬ ድረስ በግዥም ሆነ በውርስ እንዲሁም በማናቸውም አይነት መንገድ የጦር መሳሪያ ያላቸው ሰዎች መሳሪያዎቻቸውን በማስመዝገብ ህጋዊ መሆን እንደሚችሉም ይገልጻሉ። ከዚህ በፊት በህጋዊ መልኩም ሆነ ህገወጥ በሆነ መልኩም በየትኛው መልኩ እጃቸው ላይ የጦር መሳሪያ ካለ አሁን በወጣው ህግ መሰረት ለሚቀጥሉት ሁለት ዓመታት በህጉ መሰረት ለሁለት ዓመት ነው የተሰጣቸው። ያንን ግምት ውስጥ በማስገባት መጥተው ያላቸውን የጦር መሳሪያ እንዲያስመዘግቡ እና እንግዲህ ማስመዝገብ ብቻ ሳይሆን ህጉ ላይ ማ ምንድን ነው የሚለውን ይተንትናል። ማን ነው መያዝ ያለበት የትኛው ዕድሜ ላይ ነው የሚለውን ይተንትናል። ህጋዊ አቅም ያላጣ ይህን ካፓሲቲ ያልሆነ የሚለውን ህጉ ይተንትናል። በዛ መልኩ ፊት እስከአደረጉ ድረስ አስመዝግበው መጠቀም ይችላሉ። ከዛ ውጭ ግን በሆነ መልኩ ህገወጥ ስለሚሆን ያ ወንጀል ስለሚሆን በዛ መልኩ ደግሞ አስፈላጊን እርምጃ መንግስት ይወስዳል ማለት ነው። አቶ ሚናስ የጦር መሳሪያ ምዝገባው ከአኗኗር የሚሆን ከባህል አኳያ መሳሪያ የሚይዙ የህብረተሰብ ክፍሎችንም ያማከለ ነው ይላሉ። ህጉ እነሱንም ግምት ውስጥ እያስገባ ነው። በተለያየ መልኩ ማ ምንድን ነው የሚለውንም ተንትኖ በጣም ረጅም ጊዜ ወስዶ ድቤትን ተደርጎ የመጣ ነው። ለግለሰብ የሚፈቀዱ የጦር መሳሪያ አይነትና እንዲሁም የጥይት ብዛት በከተሞች አካባቢ በአርብቶ አደር እና አርሶ አደር አካባቢ ያለውን ሁኔታ ከግምት ውስጥ በማስገባት ተቆጣጣሪ ተቋሙ ማለት የፌዴራል ፖሊስ ኮሚሽን በሚያወጣው መመሪያ መሰረት የሚወሰን ይሆናል። ስለዚህ እነሱንም ግምት ውስጥ ባስገባ መልኩ ነው። ዋናው መታወቅ ያለበት እዚህ ጋር መሰመር ያለበት ምክንያት ምንድን ነው? በተለያየ ወቅቶች የተለያዩ ሰዎች የራሳቸውን ኢንተረስ ለመጠበቅ ኔጌቲቭ የሆነ ኢንፎርሜሽኖችን አሉታ የሆነ ኢንፎርሜሽኖችን ለህዝቡ ሊያሰራጅ ይችላል። ዋናው ዓላማ ግን ማንም የማንንም መንግስት የማንንም መሳሪያ የመውሰድ እናንትን የመቀማት ስራ አይደለም የሚሰራው። ዋናው ዓላማ ምንድን ነው? ያለፉት ብዙ ዓመታት በሀይልም ሆነ በተለያየ መልኩ ሰዎች ጥሩ መሳሪያ ታጥቀው ሲኖሩ ሰላማዊ ቤታቸውን ሲገፉ ነው የሚታወቀው። በሌላ መልኩ ደግሞ ስፔሲፊክ በሆነ መልኩ ከስራው ባህሪና ከነባራዊ ሁኔታ አንጻር ራሱን የመጠበቅ ግዴታ አለበት ብሎ ሲያስብ ደግሞ ህጉ ለግለሰቡ ደግሞ ሲፈቀድ የነበረበት ሁኔታ አለ። ያ እንዳለ ሆኖ በየትኛውም መልኩ መሳሪያ እጅሽ ላይ አሁን ካለ ማንኛውም ሰው ካለ ይህም መዝገብና ህጋዊ እውቅናና ላይሰንስ ይሰጠው ነው የሚባለው። ያንንም ለማድረግ ወደኋላ አይሄድም። ለምን ያስ ምናምን አይባልም። በሚቀጥሉት ሁለት ዓመታት ውስጥ ይህንን መጥቶ ያስመዘግባል ያስመዘግብ ግን ህጉ በወጣው መሰረት ማ ምንድን ነው የሚገባው የሚለውን ህጉ ይተነትናል። ይሄ ህጉም ግልጽ ነው። አቶ ሚናስ ምዝገባው በቅርቡ እንደሚጀመር እና ከህብረተሰቡም ጋር ውይይት እንደሚደረግ ገልጸው ለቁጥጥርና ለጥራት አመቺ እንዲሆን ሲባል ምዝገባው ዘመኑን በጠበቀ መልኩ በዲጂታል እንደሚሆንም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ